ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ይጀምራል። ኢትዮጵያ ለሚቀጥሉት አምስት ወራት 230 ሚሊዮን ዶላር የሚያወጣ ምግብ ነክና ሌሎች አስቸኳይ የሰብአዊ እርዳታ ቁሳቁሶች እንደሚያስፈልጓት ተገለጠ አስቸኳይ እርዳታው የሚያስፈልጋቸው ሰዎች ቁጥርም ቀደም ብሎ ከተገመተው በ55 በመቶ መጨመሩ ታውቋል የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ክስ ባልተነሳላቸው የዞን 9 አምደኞች ጉዳይ ብይን ይሰጣል ተብሎ በትላንትና ዕለት ቢጠበቅም ለሌላ ጊዜ ነው ቀጠሮን ያስተላለፈው የችሎቱን የትላንት ውሎ የተመለከተ ዘገባ ና በጉበት ካንሰር ላይ ያተኮረ የሀኪሞን ጠይቆ ቅንብር ከምሽቱ ዝግጅቶች ውስጥ ናቸው ጤና አስተልኝ እንደምናመሻችሁ ክብራትና ክብራን አድማጮች የዛሬ ማክሰኞ ነሐሴ 19 2007 ዓ ም ስርጭታችንን ከዋሽንግተን ዲሲው ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራናለች። በሰዓቱ የዓለም ዜና አዲሱ አበበ እንደምን አመሻችሁ። የኬንያ ፖሊሶች ሶማሊያ ውስጥ የሚንቀሳቀሰው የአልሻባብ ቡድን አባላት ለመሆን የፈለጉ ናቸው ያሏቸውን ስምንት ታንዛኒያውያን በቁጥጥር ስር አዋሉ። ጋሪሳ ውስጥ የሚገኙ ባለስልጣናት እንዳስረዱት ከሆነ ስምንቱ ተጠርጣሪዎች ዳዳብ ከተማ ውስጥ ትናንት በቁጥጥር ስር ውለዋል። የክልሉ ሰላምና ደህንነት አስተባባሪ ሞሐመድ አሊ ሳለህ ሰዎቹ ከታንዛኒያ የመጡ ናቸው ከማለት ያለፈ ዝርዝር አልሰጡም። ፖሊሶች ሰሜናዊ ምስራቅ ክፍለ ሀገር ውስጥ ባለፈው ሳምንት ሁለት ሴቶችን በቁጥጥር ስር እንዳዋሉ ሳለህ አመልክተው አንዷ ኬንያዊት፣ አንዷ ደግሞ ታንዛኒያዊት የሆኑት እነዚሁ ሴቶች የአልሻባብ ምልምል ሙሽሮች ናቸው ብለዋል። በሌላ ዜና ፖሊሶች በአንድ መኖሪያ ቤት ውስጥ ባካሄዱት አሰሳ ሰባት ሽጉጦች፣ ሰባት የእጅ ቦምቦች፣ ሀያ ጥይቶችና አስራ አምስት መጽሔቶችን ጨምሮ በርካታ የጦር መሳሪያ ክምችት መማረካቸው ተገልጧል። ቤት አከራዮች ከእንደነዚህ አይነት ተከራዮች መጠንቀቅ እንዳለባቸው የክልሉ ሰላምና ደህንነት አስተባባሪ ጨምረው አሳስበዋል። ጋሪሳ የአልሸባብ የጥቃት ዓላማ መሆኗ ይታወቃል። ባለፈው ሚያዝያ ወር እንኳ በጋሪሳ ዩኒቨርሲቲ ላይ ባካሄደው ጥቃት ብዙዎቹ ተማሪዎች የሆኑበት የ148 ሰዎች ህይወት መጥፋቱ አይዘነጋም። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን ስምምነት ለመፈረም ተስማምተዋል። የአሜሪካ ድምፅ ወደ ደቡብ ሱዳን ለሚያሰራጨው ፕሮግራም በደረሰ አንድ ደብዳቤ ላይ እንደተገለጠው ስምምነቱ ነገ ረቡዕ ጁባ ውስጥ እንደሚፈረም ኢጋድ አመልክቷል። ኢጋድ የደቡብ ሱዳንን ጦርነት ለማቆም በሚስተር ኪር መንግስትና በተቀናቃኛቸው ሪቅማቻር መካከል የሚካሄደውን ድርድር ሲሸመግል እንደነበር አይዘነጋም። ማቻር ስምምነቱን ባለፈው ሳምንት የትናንት ሰኞ ሳምንት አዲስ አበባ ላይ የፈረሙ ሲሆን ሳልቫ ኪር ግን ልምከርበት በሚል ሰበብ አለመፈረማቸው ይታወሳል። የፈረንሳይ ዜና አውታር የሚስተር ኪርን ቃል አቀባይ ጠቅሶ እንደዘገበው ኪር ስምምነቱን ቢፈርሙም እንኳ መንግስት ግን ቅሬታ ይኖረዋል። በነገው የፊርማ ስነ ስርዓት ላይ የኬንያ፣ የኡጋንዳ፣ የሱዳንና የኢትዮጵያ መሪዎች ይገኛሉ ተብሏል። በኒጀር ዴልታ መንገድ ላይ የተጠመደ ቦምብ ፈንድቶ ሶስት ሰዎችን ሲገድል ሌሎች 27 አቆሰለ። የግብፅ ጦር ኃይል ነው ይህን ያስታወቀው። ትናንት ሰኞ ለደረሰው ለዚህ አደጋ ታዲያ ተጠያቂ የሆነ ማንም አልቀረበም። ሌላ ሁለተኛ ቦምብ ሰሜናዊ ሲናይ ባሕረ ገብ መሬት ኤልአሪሽ አጠገብ ፈንድቶ አምስት ወታደሮችንና የህክምና አባላትን ገድሏል። ባለፈው ሳምንት ካይሮ ውስጥ የደረሰ ኃይለኛ ፍንዳታ የአገሪቱን ብሔራዊ የደህንነት ሕንፃ አውድሞ 29 ሰዎችንም አቁስሏል። ፕሬዚዳንት ሙሐመድ ሞሪስ ከስልጣን ከተወገዱና በእስር ላይ ከዋሉበት ከ2013 ወዲህ ነውጠኞች ወታደራዊ መንግስት ለመገልበጥ ውጊያ እያካሄዱ መሆናቸው የሚታወቅ ነው። ሰሜን ናይጄሪያ ውስጥ አጥፍቶ ጠፊዎች ባደረሷቸው ሁለት የቦምብ ፍንዳታዎች በኦቶቡስ የሚጓዙ ሲቪሎችን ህይወት አጠፋ። በዳማቱሩ ኦቶቡስ ማቆሚያ ጣቢያ የደረሰው የመጀመሪያው ፍንዳታ አምስት ሰዎችን ገድሎ ከ40 በላይ አቁስሏል። ሁለተኛው አጥፍቶ ጠፊ ግን በችኮላ ያፈነዳው ቦምብ ከራሱ ሌላ ማንንም ላይ ጉዳት አላደረሰም ተብሏል። የኦቶቡስ ጣቢያውን ፍንዳታ የደረሰችው አንዲት የ14 ዓመት ልጅ መሆኗን ምስክሮች ይናገራሉ። ዳማቱሩ ዮቤ ክፍለ ሀገር ውስጥ የምትገኝ የ44 ሺህ ህዝብ መኖሪያ ከተማ ስትሆን ዮቤ ደግሞ የአሸባሪው ቦኮሃራም ጥቃት ከሚያይልባቸው ሶስት ክፍላት ሀገር አንዷ ነች። በመጨረሻም የሃንጋሪ መንግስት ከሰርቢያ ጋር በሚያዋስነው ድንበር ላይ 35 ሜትር ከፍታ ያለው አጥር አቆመ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። ከቴክኒክ መሀንዲሱ ስኬፕሴስክና ከአቀናባሪ ጽዮን ግርማ ጋር አስተናጋጃችሁ አሉ አከብደ ነኝ። አድማጮች አሁን ታዲያ ለቀዳሚው የምሽቱ አቢርስ ወደ አዲስ አበባ ነው መወስዳቸው። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት ክስ ባልተነሳላቸው የዞን ዘጠኝ አምደኞች ጉዳይ ትላንት ብይን ይሰጣል ተብሎ ቢጠበቅም ለሌላ ጊዜ ቀጠሮ ሰጥቷል። ተከሳሾች የተለያዩ አቤታዎችን ለችሎቱ ማቅረባቸውም ተመልክቷል። በሌላ ዜና በዚሁ ችሎት ብይን ከእስር እንዲፈቱ ባለፈው ሳምንት ትዕዛዝ የተሰጠላቸው የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌውና ሰባተኛው ተከሳሽ አቶ አብርሃም ሰለሞን እስከ ዛሬም ከስር ያለመፈታታቸው ነው የተገለጠው። የፍርድ ቤቱ ብይን በአቃቤ ሕግ የይግባኛ ቤቱታ መታገዱ ነው የተነገረው። በጉዳዩ ላይ የሕግ አስተያየት የሰጡ ባለሙያዎች ግን እግዱ የሕግ መሰረት የለውም ይላሉ። መለስካቸው አምሃ ዝርዝሩን ይዟል። ክሳቸው የተቋረጠው አምስት ጦማሪያንና ጋዜጠኞች ከእስር ከተፈቱ በኋላ በቀሩት አምስት ተከሳሾች ጉዳይ የከፍተኛው ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ዛሬ ብይን ለመስጠት ሁለተኛውን ቀጠሮ ሰጥቶ ነበረ። ይሁንና ዛሬም በጽህፈት ቤቱ ውስጥ ተከሳሾችንና ጠበቆቻቸውን ብቻ አስገብቶ ሌላ ተለዋጅ ቀጠሮ ለሶስተኛ ጊዜ እንደሰጠ የተከላካይ ጠበቃ አቶ አማ መኮንን ገልጸዋል። የተገለጸልን ምንድን ነው፣ ያው ፍርድ ቤቱም ይህንኑ ገልጿል። ዛሬ ብይኑን ለማድረስ ቃል ተገብቶ እንደነበረ ነገር ግን አሁንም ከሰነዱ ብዛት አንጻር በተገባው ቃል መሰረት ብይኑን ዛሬ ማድረስ እንዳልተቻለ፣ በሌላም በኩል ደግሞ ሁለቱ ዳኞች ስለሌሉም ገና መነጋገር እንደሚያስፈልግ፣ ይህንን ሁሉ ግምት ውስጥ በማስገባት ዛሬ እንዳልደረሰ ነው የችሎቱ የግራ ዳኛ የገለጹልን። አቶ አማ አክለውም ፍርድ ቤቱ ተለዋጅ ቀጠሮ ለጳግሜ ሁለት ቀን 2007 ዓ.ም መሆኑ እንደተገለጸ ተከሳሾቹ የተለያዩ አቤቱታዎች ማቅረባቸውን ገልጸዋል። በዚህም መሠረት አቶ በፍቃዱ ኃይሉ ይህ ሁሉ እንግልት ከሚደርስብን አንድ ፊቱን ተከላከሉ ብንባል ይሻላል እንዳለና ፍርድ ቤቱም ብይኑ በተጠቀሰው የሰነድ ብዛት ምክንያት ብቻ መድረስ እንዳልቻለ ተገልጾለታል ብለዋል። ሶስተኛ ተከሳሽ አቶ ናትናኤል ፈለቀም ያቀረበው አቤቱታ እንደነበረም አቶ ዋም አስታውሰዋል። የማረሚያ ቤቱ አስተዳደር ተከሳሾችን ተመሳሳይ ልብስ ለብሰው ችሎትን እንዳይቀርቡ ፍርድ ቤት ትዕዛዝ ሰጥቷል በሚል ዛሬም በብዙ ውዝግብ ወደ ችሎት እንደመጡ ጠቅሶ ፍርድ ቤቱ ይህን ትዕዛዝ ሰጥቶ ከሆነ በምን አገባብ እንዳዘዘ ይግለጽልን የሚል ጥያቄ አቅርቦ ነበረ ብለዋል። ፍርድ ቤቱ የወሰደውን እርምጃ አብራርተዋል። ችሎቱ የማረሚያ ቤትን ተወካይ አስጠርቶ መቼና የት ቦታ ይሄ ችሎት እንደዚህ አይነት ትእዛዝ እንደሰጠ እንዲገልጽ ለማረማ ቤቱ ተወካይ ጠይቆ የማረማ ቤቱ ተወካይ ግን ያው ይሄ እኛ በቀጥታ ይሄ ችሎት እንደዚህ አዟል አላልንም፣ ግን በአጠቃላይ ተከሳሾች እንደዚህ ዩኒፎርም ለብሰው መምጣት የለባቸውም የሚል ነገር ስላሉ በዚህ ምክንያት ነው እኛም ይህም ማድረግ አትችሉም ብለን የነበር ነው የሚል መልስ ሰጠ። ነገር ግን ፍርድ ቤቱ በአጽንኦት ይህም ችሎት እንደዚህ አላዘዘም። ስለዚህ ተከሳሾች እንዲህ አይነት ይልበሱ፣ እንደዚ አይነት አይልበሱ የሚል ትዕዛዝ አይሰጥም። በዚህ በኩል የተወሰደ ነገር ካለ እንዲታረም በሚል ለማረሚያ ቤት ተወካዩ ማሳሰቢያ በመስጠት በዚሁ ነው እንግዲህ ዛሬ የተሰናበት ነው። በዚህ የክስ መዝገብ ክሳቸው ከተቋረጠው አምስቱ ተከሳሾች ሌላ ዛሬ ሊሰጥ የነበረውን ብይን ሲጠብቁ የቆዩት በሌለችበት የተከሰሰችው ሶልያና ሽመልስን ጨምሮ በፈቃዱ ኃይሉ ናትናኤል ፈለቀ አጥናፉ ብርሃኔና አቤል ዋበላ ናቸው በተያያዘ ዜና ባለፈው ሳምንት ነሐሴ 14 ቀን ይኸው ችሎት በሰጠው ብይን በሽብር ወንጀል ተከሰው ሲከራከሩ ከቆዩት መካከል የቀድሞ የአንድነት የዴሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውንና ሰባተኛ ተከሳሽ አቶ አብርሃም ሰለሞንን መከላከል ሳያስፈልጋቸው በነጻ አሰናብቶ እንዲፈቱ ወስኖ የነበረ ቢሆንም እስከ ዛሬ ድረስ ብይኑ ተፈጻሚ ሳይሆን መቅረቱ የቤተሰብ አባላት ለቪኦኤ ገልጸዋል። ይህ የፍርድ ቤቱ ውሳኔ አቃቤ ሕግ ለጠቅላይ ፍርድ ቤት አቅርበዋል በተባለ ይግባኛ ቤቱታ ምክንያት መታገዱን የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የህግ ትእዛዝ በእርግጥ ተሰጥቶ ከሆነ እንዴት ያለ የህግ መሰረት እንዳለው አቶ አማሃ መኮንንን ጠይቂያቸው ነበረ። ጸንቶ ካለው የህግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነፃ እንዲለቀቅ ውሳኔ ከሰጠ፣ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ህግ ቅሬታ አለኝ ብሎ በተገቢው የህግ ስርዓት መሰረት ይግባኝ አቤቱታውን ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነስርዓት ህጉ ላይ በስር ፍርድ ቤት በተከሳሽ በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል የህግ ስርዓታችን የሚያስቀምጠው ነገር የለም። አቶ አማ እንደሚያስረዱት ከሆነ እንዲህ ያለው ይግባኝ በኢትዮጵያ ህግ የሚፈቀደው ለተከሳሽ ነው። ይልቁንም በህግ ስነስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆነው እየተከራከረ እያለ ስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነፃነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ሊግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችል እና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ህጋችን 188 ላይ በግልጽ ተቀምጧል የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከአቶ ሀብታሙ አያሌውና ከአቶ አብርሃም ሰለሞን ጋር መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የበየነላቸው አቶ ዳንኤል ሽበሺ አቶ አብርሃ ደስታና አቶ የሺዋስ አሰፋ ከዚህ ቀደም በዚሁ ችሎት በክርክር ላይ እያሉ የችሎት ሥራ አውካቸዋል በሚል ቅጣት የተጣለባቸው ስለሆነ ይህን ቅጣት ፈጽመው እንደሚለቀቁ በብይኑ ላይ እንደተገለጸ አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁንም በመለስካቸው ዘገባ እዚያው አዲስ አበባ እንቆያለን። ኢትዮጵያ ለሚቀጥሉት አምስት ወራት 230 ሚሊዮን ዶላር የሚያወጣ ምግብ ነክና ሌሎች የአስቸኳይ የሰብአዊ እርዳታ ቁሳቁሶች እንደሚያስፈልጓት ተገለጠ። አስቸኳይ እርዳታው የሚያስፈልጋቸው ሰዎች ቁጥርም ቀደም ብሎ ከተገመተው በ55 በመቶ መጨመሩን የተገለጠው መለስካቸው አምሀ ዝርዝሩን ይዟል። ከተባበሩት መንግስታት የዓለም ምግብ ድርጅት ዛሬ የተገኘ መረጃ እንደሚለው የኢትዮጵያ መንግስትና የሰብአዊ እርዳታ አጋሮቹ በአንድነት ሆኖ ባለፈው ሳምንት ውስጥ ይፋ ባደረጉት መሠረት ባለፈው የካቲት ወር መጨረሻ ላይ ተገምቶ ከነበረው የእርዳታ ፈላጊዎች ቁጥር ላይ አንድ ነጥብ ስድስት ሚሊዮን የሚሆኑ ሰዎች መጨመራቸውን ይገልጻል። ይህም ቀደም ሲል ከተገመተው ሁለት ነጥብ ዘጠኝ ሚሊዮን ጋር ተደምሮ የተረጀው ቁጥር አራት ነጥብ አምስት ሚሊዮን ደርሰዋል ብሏል። ይህ ቁጥር በመቶኛ ሲሰላም የዕለት ደራሽ እርዳታ ፈላጊዎችን ቁጥር በ55 ከመቶ እንዲያሻቀብ አድርጎታል። የኢትዮጵያ መንግሥት አጋር መንግሥታትና ድርጅቶች ባለፈው ሐምሌ ወር ባደረጉት የጋራ ግምገማ ለተረጂዎች የሚያስፈልጉ ምግብ ነክና ሌላ የእርዳታ ቁሳቁሶችን ለመግዛት 230 ሚሊዮን የአሜሪካ ዶላር እንደሚያስፈልግም ታውቋል። የኢትዮጵያ መንግሥት በቅርቡ ይፋ እንዳደረገው 700 ሚሊዮን ብር ወይም ወደ 33 ሚሊዮን የአሜሪካ ዶላር ለተፈጠረው ወቅታዊ ችግር መድቧል። ይኸው መግለጫ የመንግስታቱን ድርጅት የሰብአዊ ጉዳዮች አስተባባሪ ጽፈት ቤት ኃላፊ ሚስተር ዴቪድ ደል ኮንቴን ዋቢ በማድረግ የዘንድሮ የበልግ ዝናብ ብሔራዊ ሜትሮሎጂ ባለሥልጣን በዓመቱ መጀመሪያ ላይ ከተነበየውም የባሰ ነበር ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቀጣዩ የመጽሔቱ የትንታኔ ርዕስ ደግሞ ወደ አውሮፓ እንሻገራለን። ባለፈው አርብ ከአምስተርዳም ወደ ፓሪስ ይጓዝ በነበረ ባቡር ላይ አዩብ አልካዛኒ የተባለውን ታጣቂ ታግለው በቁጥጥር ስር ያዋሉት ሶስት አሜሪካውያንና አንድ እንግሊዛዊ በትላንትናው ዕለት እጅግ ታላቅ የተባለውን የፈረንሳይ ብሔራዊ የክብር ሜዳሊያ ተሸልመዋል። በፓሪስ ቤተ መንግስት ከፍተኛ ዲፕሎማቶችና ባለስልጣናት በተገኙበት ስለተከናወነው ስነ ስርዓት ይህንን አስመልክቶ የተጠናቀረውን ዘገባ ቆንጅት አየት አቀርበዋለች። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ለአሜሪካውያኑ ስፔንሰር ስቶን፣ አሌክስ ካርላቶስ እና አንቶኒ ሳድለር እንዲሁም ለእንግሊዛዊው ክሪስ ኖርማን የክብር ኒሻኖቹን ከሸለሙ በኋላ አቅፈዋቸው ስለፈጸሙት ጀግንነት አመስግነዋቸዋል። እነዚህ አራት ሰዎች የራሳቸውን ሕይወት ከማዳናቸው በስተቀር አምስት መቶ ተሳፋሪዎችን ይዞ ከአምስተርዳም ይበር በነበረው ፈጣን ባቡር ላይ ሊደርስ የነበረውን አሳዛኝ ተግባር ተከላክለዋል ብለዋል። ኦላንድ የፈጸሙትን የጀግንነት ተግባርና ፊታቸው የተደቀነውን ክፉ ሽብርተኝነት በተረጋጋ መንፈስ መጋፈጣቸው መላውን ዓለም አስደንቀዋል ሲሉም አክለው አስገንዝበዋል። Au nom de la France, je tiens à vous remercier pour ce que vous avez fait. በሀገሬ በፈረንሳይ ስም አመሰግናችኋለሁ የእናንተ የጀግንነት ተግባር ለብዙዎች ምሳሌ ይሆናል ብለዋቸዋል። አስከትለው ፕሬዝደንቱ አሸባሪ ሲሉ የጠሩትን ታጣቂ አዩብ ኤልካዛኒን ታግሎ በቁጥጥር ስር በማዋል የረዱትን ሌሎቹንም የባቡሩ መንገደኞች አመስግነዋል። ከነዚህም መካከል አንድ ፈረንሳዊና ቆስሎ ሆስፒታል የተኛ ፈረንሳዊ አሜሪካዊ ያሉባቸው ሲሆን እነሱ በሌላ ስነ ስርዓት የክብር ኒሻናቸውን እንደሚቀበሉ ታውቋል። ሶስቱ አሜሪካውያን አብረው ሆነው ለመጀመሪያ ጊዜ ትናንት እሁድ ለጋዜጠኞች በሰጡት ቃል ካዛኒን እንዴት አድርገው ድብድብ አድርገው እንደጣሉት አብራርተዋል። ያን እንድናደርግ ያነሳሳን መሰረታዊ የሆነ ያልሞት ባይ ተጋዳይነት ነው ብለዋል አንቶኒ ሳድለር እንዲህ አይነት ቀውስ ሲደርስ በቃ አንድ እርምጃ መውሰድ እንዲለመድ እፈልጋለሁ። መደበቅ ወይም ዝም ብሎ መቀመጥ ምንም አይሰራም። ጓደኛ የስፔንሰር ብድግ ባይል ኖሮ ታጣቂው ያሰበው ይሳካለት ነበር። የ26 ዓመቱ ሞሮካዊ ከእስልምና አክራሪዎች ጋር ግንኙነት አለው፣ ወደ ሶሪያም ሳይጓዝ አልቀረም ተብሎ በሶስት ሀገሮች የደህንነት አገልግሎቶች ይታወቅ እንደነበረ ተገልጿል። በአሁኑ ወቅት የፈረንሳይ ጸረ ሽብርተኛ ባለስልጣናት እየመረመሩት ነው። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ቅንብሮቹ ክፍለ ጊዜ ስንሻገር ሳምንታዊው ሐኪሙን ይጠይቁ ይጠብቀናል። በልማድ የጉበት በሽታ በሚል ጥቅል ስያሜ ከሚታወቁት የህመም አይነቶች አንዱ በሆነው ሄፐታይተስ ሲ እና በጉበት ካንሰር ምንነት ህክምናና እንክብካቤ ዙሪያ ከመስኩ ባለሙያ ጋር የተካሄደ ቃለ ምልልስ ነው። አኪሞን ጠይቁ ለምሽቱ ይዞ የቀረበው ተከታታይ ክፍል ዝግጅቶቹ በቅርቡ ለጉበት ካንሰር መጋለጣቸውን ይፋ ያደረጉትን የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ዜና ተከትሎም በተለይ በህመሙ ምንነት የካንሰር ሴሎች ከአንድ የሰውነት ክፍል ወደ ሌሎች የተለያዩ ክፍሎች ሲሰራጩና በሽታው ከአንድ በላይ የሰውነት ክፍል ወይም አካልን ሲያጠቃ የሚፈጠሩትን ሁኔታዎችንም ይመለከታል። በሁለቱ የህመም አይነቶች ህክምናና የሌሎች ተዛማጭ የበሽታ አይነቶች አስፈላጊ ምርመራና ና ህክምና ዙሪያ ያጠነጥናል። የዛሬው ለጥያቄዎች ማብራሪያ የሚሰጡን ዶክተር ዘላለም ተመስገን በዚህ በዩናይት ስቴትስ በሚገኘው እውቁ የሜዮ ክሊኒክ የተላላፊ በሽታዎች ህክምና ማዕከል ዲሬክተርና እንዲሁም የህክምና ሳይንስ ፕሮፌሰር ናቸው። ወደ ዝግጅት ሁሉ ሰዳችሁ ዶክተር ዘላለም ቀደም ሲል በዚህ ርዕስ ላይ መሰል ቃለ ምልልስ አድርገናል። የቅርቡ ዝግጅታችን መነሻ የሆነው በመግቢያችን እንደጠቀሰው የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ለካንሰር መመጋለጣቸውን እንዲሁም ሰውነታቸውን የሌሎች አካላት ማጥቃት አስመልክቶ እየተሰማ ያለው ዜና ነው። እሳቸው ይፋ ካደረጉ በኋላ እስኪ በቅርብ ጊዜ ደግሞ በኢትዮጵያ ማህበረሰብ እየጨመረ በሚመስል መልኩ እየተስፋፋ የሚመስለውን የካንሰር በተለየ ጉበት ካንሰር በተመለከተ ማንሰራራቱም ወይም ቁጥሩ ማደጉንም አክለው በእሱን እንደደር አንደኛው እንግዲህ ይሄ ነገር ወይ፣ ከዛ በፊት አንድ ነገር ልናገር፣ ከድሮ የበለጠ ብዙ እንዳለ አላውቅም። ለምሳሌ በኢትዮጵያ ግን ከድሮ የበለጠ አሁን ቴስት ማድረግ ስለምንችል ምናልባት ቁጥሩ ሊታየን ይችላል። በእውነትም ቁጥሩን በዝቶ ሊሆን ይችላል። እሱ እርግጠኛ አይደለሁም። አንደኛው ይሄ እንደዚህ አይነት ነገር መኖሩንና ከብዙ አመት በኋላ ወደ ካንሰል መተላለፍ የሚችሉ ማወቁ ራሱ አንድ ትልቅ ነገር ነው። ሁለተኛ የሚተላለፍበትን ካወቁ እሱ ደግሞ ሌላ ትልቅ ነገር ነው። በደም፣ በመርፌ በመሳሰሉ ነገሮች የሚመጣ ከሆነ እነዛ አውቆ በዛ እንዳይመጣ ማድረግ የሚቻለው ነገር ማድረግ ይቻላል ማለት ነው። ንጹሕ የሆነ መርፌ የመሳሰሉ ነገሮችን፣ ሶስተኛ ቴስት ማድረግ ይቻላል። ቴስት ከተደረገ ደግሞ አሁን ብዙ ብዙ አዳዲስ በጣም ኤፌክቲቭ የሆኑ መድኃኒቶች እየወጡ ናቸው። እነዚህ ሁሉ መድኃኒቶች እንደ ኢትዮጵያ እና ኢትዮጵያ የመሳሰሉ ሀገሮች ውስጥ የሉም። በቅርቡ ጊዜ እንደሚደርሱ ተስፋ እናደርጋለን። ግን ቴስት መደረጉ መታከሙ ብቻ ሳይሆን አንዳንድ ነገሮች፣ የጉበት በሽታ የሚያባብሱ ነገሮች አሉ። ለምሳሌ ዋናው ትልቁ ነገር አልኮሆል ነው። እና እነሱ እነሱን ነገሮች አቮይድ ማድረግ ይቻላል፣ መጠንቀቅ ይችላሉ። እና ስለዚህ እነኝን ሁኔታዎች በማጤን የበሽታውን ስር መስደድም ሆነ አስፈላጊውን እርምጃ በመውሰዱ ረገድ ጥንቃቄ ሊያደርጉ ይችላሉ። አዎ፣ በነገራችን ላይ ሄፐታይትስ ሲ እና ኤች አይ ቪ ብዙ ጊዜ አብረው ይመጣሉ፣ ምክንያቱም የሚተላለፉበት መንገድ በጣም ተመሳሳይ ስለሆነ እና ኤች አይ ቪ እና ኤች ሲ ቪ አንድ ሰው ካለው ኤች አይ ቪም ኤች ሲ ቪውም ከድሮው ይብሳል። ስለዚህ ስለ ኤች አይቪ ማወቅ ና ኤች አይቪም ቴስት መደረግ ፖዘቲቭም ከሆነ ያንን መታከሙ ራሱ የሄፓታይተስ ሲሆንም ያሻሽለዋል። ኤች ሲቪ የሄፓታይተስ ሲ ቫይረስ የሚባለው አጽህሮት ነው። በሌሎች የካንሰር በሽታዎች እንደሚታየው መጀመሪያ ህመሙ ከዛ ከተባለው የሰውነት አካል ሲነሳ ና ከሌላ የሰውነት አካል ሰውነትን በማዳረስ የሚዛመትበት ሁኔታ እንዳለ ሁሉ በዚህ በጉበት ካንሰር ወቅት ሌሎች የሰውነት ክፍሎች ላይ ያለ የካንሰር አይነት የመምጣት እድሉ ወደ ጉበት የቱን ቃል ከፍ ያለ ነው። ምናልባት በዚህ ረገድ ማወቅ የሚገባን ነገር ካለ? አው እርግጥ ሌላ ቦታ ሌሎች ሌሎች አይነት ካንሰሮች ካሉ ለምሳሌ የኮሎን ካንሰር ወይ ሌላ አይነት ካንሰር ወደ ጉበት ሊተላለፍ ይችላል። ደግሞ ሌላ ሰውነትም በሙሉ የሚያዳርሱ ካንሰሮች ለምሳሌ ሊንፎማ ነገሮች ጉበትንም ሊያጠቁ ይችላሉ እና ለእነሱ ልዩ ምልክት የለም። አንድ ሰው ይህ ካለው ፕራይማሪ ካንሰር ነው ሰከንደሪ ካንሰር ነው የሚል ነገር የለም። ግን አብዛኞቹ ጉበት ላይ ያሉ ካንሰሮች ሄፐታይተስ ትልቅ ሚና ይጫወታል። ዶክተር ዘላለም የሄፓታይትስ ሲም ሆነ የጉበት ካንሰርን በተመለከተ በሕክምና የሚረዱበት ሁኔታ ምርመራውን ጨምሮ ቀደም ሲል ከነበረው መሻሻሉን ገልጠውልናል። እንደ ኢትዮጵያ ባለ የምርመራውም ደረጃዎች አማራጮቹ ውስን ቢሆኑ ሕክምና መድኃኒቱም እንዲሁ በአንጻሩ ውስን ቢሆን የቱን ያህል ግን ህሙማን ሊረዱ ይችላሉ? አማራጮቹ የተወሰኑ እንደሆኑ ከግምት አስገብተን ነው ይህን ጥያቄ ማነሳሉት። ቀድሞ መመርመርና ማወቅ የቱን ያህል በእርግጥ በተጨባጭ ይረዳል? በአሁኑ ጊዜ እንደሚመስለኝ አንድ ሰው ገንዘብ ካለውና ሌላ ቦታ መሄድ የሚችል ከሆነ እዛ መታከም ይችላል። ግን ለብዙ ሰው የነገር አይረዳም። ሁለተኛ ግን ይሄ መሆኑ ከታወቀ አንዳንድ ነገሮችን ማድረግ ይቻላል። አንደኛ የአልኮሆል እና የመሳሰሉትን ነገሮች መተው ያን ሀያ አመት ብለን ያወራነውን ነገር ሊያሰፋው ይችላል ማለት ነው። ሁለተኛ ደግሞ ወደ ሌሎች ሰዎች እንዳይተላለፍም ይረዳል። ሶስተኛ ኤች አይቪ እንዳለና እንደሌለ ማወቅ ይቻላል። እሱን ከታከመ ደግሞ የሄፓታይቲስ ሲሁም ሊሻል ይችላል ትንሽ ማለት ነው። እና በአሁኑ ጊዜ እርግጠኛ የዚህ በጣም ውድ የሆነ ኮምቢኔሽን ትሪትመንት ኢትዮጵያ ውስጥ ባይኖርም የጉበት ችግር አለ ተብሎ ከታመነና አንድ ሰው ቴስት ከተደረገ ጥቅም አለው። የተወሰኑ ነገሮች ማድረግ ይቻላል። ሰው የሆነ ና አካባቢ ያሉትን ሰዎች ለማሻል ሄፐታይተስ ሲ በአመዛኙ ሳይታወቅ ሰውነት ውስጥ ቆይቶ ከብዙ አመት በኋላ የሚታወቅ እንደመሆኑ በተለይ ደግሞ የካንሰሩ ሁኔታ ዘግይቶ የሚመጣ ከመሆኑ አንጻር ሄፐታይተስ ሲ ሳይታወቅ ረጅም ጊዜ ሰዎች ሳያውቁት ለበሽታው መጋለጣቸውን ሳያውቁ መኖራቸውና በአንጻሩ ደግሞ የጉበት ካንሰር ከብዙ አመታት በኋላ የሚመጣ መሆኑ የጉበት ካንሰሩም በመጨረሻ ላይ የሚታወቅበት አጋጣሚ ሊኖር ይችላልና ምን አይነት ሁኔታዎች ከግምት ሊገቡ ይገባል? ቅድም አድርጎ ያሏቸው ጥንቃቄዎችም እንዲሁ ትርጉም ሊኖራቸው ይችላልና። አዎ እንግዲህ፣ ዋናው አንደኛ ማን ቴስት ይደረግ፣ ማን ቴስት አይደረግ የሚለው ነገር ሁለት ነገሮች ይጠይቃል። አንደኛው አገሪቱ ውስጥ ወይም ደግሞ አገሪቱ ብቻ ሳይሆን በአንድ ከተማ ውስጥ ወይም በአንድ አካባቢ ውስጥ ምን ያህል ነው ችግሩ ሄፐታይታስ ሲ እንደሱ አይነት ነገሮች ለሀገሩ መታወቅ ያስፈልገዋል። ልክ እንደ ምሳሌ ለምሳሌ ችግሩ ሀምሳ ፐርሰንት ሰዎች ሄፐታይተስ ሲ አላቸው ብንል ትልቅ ነገር ነው ሀምሳ ፐርሰንት እና ያ ሀምሳ ፐርሰንት እንግዲህ ሀገሩንም፣ መንግስትንም ህክምና ኮሚኒቲውንም እነዛ ነገሮች ቴስት ለማድረግ ይገፋፋል ማለት ነው። ግን ችግሩ አምስት ፐርሰንት፣ ስድስት ፐርሰንት፣ አራት ፐርሰንት እንደዛ አካባቢ ከሆነ እና የሀገሩ ሀብትና ኢንፍራስትራክቸር እነዚህ ነገሮች ቴስት ለማለት ብዙ ካልሆነ ፕራዮሪቲው ትንሽ ይሆናል ማለት ነው። እንደሚመስለኝ የኢትዮጵያ ኤች ሲቪ ብዛት ፕሮባብሊ እንደዛ አራት፣ አምስት፣ ስድስት፣ ሰባት ፐርሰንት ቢሆን ነው። ከዛ የሚበልጥ ብዙ አይመስለኝም። ሁለተኛ የእያንዳንዱ ሰው ኤፕራሪሲ የመኖሩ እድል ምን ያህል ነው? የአይቪ ድራግ የሚወስድ ከሆነ ሪስኩ ወደ ሰማንያ፣ ዘጠና ፐርሰንት ሊሆን ይችላል። ግን ሌላ ምንም የሚታወቅ ሪስክ ከሌለው ባለቤቱ ወይም ወላጆቹ ወይም ሌሎች ሰዎች አካባቢ ያሉት የሴክሹዋል ፓርትነሮች ሄፓታይተስ ሲ ከሌላቸው የጉበት ምልክት ከሌለው ያ ሰውዬ እንግዲህ ቴስት ማድረጉ ትልቅ አስፈላጊ ነገር ላይሆን ይችላል። እና ሶስተኛ፣ ሌላ ከሄፓታይተስ ሲ ጋር የተገናኘ በሽታ ካለ ኤች አይቪ ለምሳሌ ካለ ሁሉም ኤች አይቪ ያለው ሰው ሄፓታይተስ ሲን ቴስት መደረግ አለበት። እና እንደዚ እንደዚህ አይነት ነገሮች ነው ማየት ያለበት እመስለኝ። አንድ ሰው ተስከ ማርክ በፊት ዶክተር ዘላለም ተመስገን በእውቁ የሜዮ ክሊኒክ የተላላፊ በሽታዎች ህክምና ክፍል የኤች አይ ቪ እና የቲቪ ህክምና ክፍል ኃላፊ ለጊዜው አመሰግናለሁ። እግዜር ይስጥልኝ። ይ አመሰግናለሁ። አድማጮች ታዲያ በመግቢያው ቀደም ብዬ እንደገለጽኩት በቅርቡ ለጉበት ካንሰር መጋለጣቸውን ይፋ ያደረጉትን የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተርን የጤና ሁኔታ ወይም ዜና ተከትሎ የካንሰር ህመም በሌሎች አካል ክፍሎች ሲሰራጭ የሚፈጥረውን ወይም የሚኖረውን ሁኔታ ለመከላከልም ሆነ በህክምናው የሚኖሩትን ጨምረን በተከታታይ ዝግጅታችን እንመለከታለን። አሁን በቀሩን ጥቂት ደቂቃዎች ዘና ልንል እድሉ የተገኘ ይመስላል። ቴዲ አፍሮ ነው የሚያዝናናን corso no mm -hmm. ቴዲ አፍሮ እናመሰግናለን። ክብራትና ክብራን አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው ዚሁ ላይ ያበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም በምሽቱ 3 ሰዓት በአጭር ሞገድ 19፣ 22 እና 25 ሜትር ባንዶች ስንመለስ እንድናገኛችሁ በቀጠሮ